voice of America በትግራይ ክልል በአሁኑ ወቅት አራት ነጥብ አምስት ሚሊዮን ህዝብ አስቸኳይ እርዳታ እንደሚያስፈልገው የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታውቋል። የቢሮው ኃላፊ አቶ አብርሃ ደስታ ለአሜሪካ ድምፅ እንደገለጹት በክልሉ ውስጥ ሁለት ነጥብ አምስት ሚሊዮን ህዝብ ከቤት ንብረቱ ተፈናቅሏል። በረሃብ ምክንያት የሰው ህይወት እያለፈ ነውም ብለዋል። ሰብአዊ እርዳታውን ለማቀላጠፍ ሁሉም የክልሉ መስሪያ ቤቶች በጉዳዩ ላይ እንዲሳተፉ እየተደረገ ነውም ሲሉ አክለዋል። ሙልጌታ አጽበሃ ከመቀሌ ያጠናቀረውን ዘገባ ጽዮን ግርማ በስልክ ተቀብለዋለች። ሙልጌታ አጽበሃ እንደምናመሸ ለምነ መሸሽ ሲሆን በቀጥታ ዛሬ ወደ ያዝከው ዘገባ ልለፍ። ከትግራይ ክልል የማህበራዊ ጉዳይ ኃላፊ አቶ አብርሃ ደስታ ጋር ቃለ ምልልስ አድርገህ ነበር። በቃለ ምልልሱ የተነሱትን አንኳር ጉዳዮች ግለጽልን። ሲሆን በትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ነው ያነጋገርኳቸው። በክልሉ ስላለ ሰብአዊ ቀውስና፣ እንዲሁም እየተደረገ ስላለ ድጋፍ፣ ስላሉ እንቅፋቶች መፍትሄያቸውንም ነው ያናገርኳቸው። አቶ አብርሃም በአሁኑ ጊዜ ትግራይ የገጠማት ችግር በዘመናዋ ገጥሟት የማያውቅ ነው በማለት ነው የገለጹት። በሁሉም የክልሉ አካባቢዎች ከተማ ይሁን ገጠር ጦርነት በመካሄዱ ችግሩ ሁሉንም አካባቢ አካሏል በማለት ነው የተናገሩት። በዚህም ቢሮቸው ባደረገው ዳሰሳ ከአራት ነጥብ አምስት ሚሊዮን በላይ ሕዝብ አስቸኳይ እርዳታ እንደሚያስፈልገው ነው የገለጹልኝ። አቶ አውረሀ በትግርኛ ነበር ያናገርኳቸው። ትንሽ ድምጻቸውን እንስማ እንግዲህ ሲሆነታቸው ያሉት ሁሉንም የትግራይ ህዝብ ተፈናቅሏል። አብዛኛውም ንብረቱ ተዘርፏል፣ ተወስዷል። ከቤት ንብረቱም ተፈናቅሏል። አብዛኛው ሰው በሚባል ሁኔታ አስቸኳይ እርዳታ ያስፈልገዋል ማለት ይቻላል ብለዋል። የተደረገው ዳሰሳም አራት ነጥብ አምስት ሚሊዮን ህዝብ አስቸኳይ እርዳታ ያስፈልገዋል። ከዚህም ሁለት ነጥብ ሁለት ሚሊዮን ህዝብ ምግብ ብቻ ሳይሆን የምግብ መስሪያም የሌለው ሆኗል። ስለዚህ አስቸኳይ እርዳታው ሁለንተናዊ ነው ነው ያሉት አቶ አብርሃ ደስታ በንግግራቸው። ሌላ ከአቶ አብርሃ ደስታ ጋር ያነሳነው ጉዳይ በክልሉ አስፈላጊ የእርዳታ ምግብ አለ በማጓጓዝ ግን የተፋ ስጋት አለ በማለት ተናግሯል። አሽከርካሪዎች ይሰጋሉ። መንግስታዊ መዋቅርን በመፍረሱ ይህንንም በሚገባ እርዳታው ለማድረስ አስቸጋሪ መሆን ነው የገለጡት። እሳቸውን ያሉት በትግርኛ ናት ሁሉ ነገር አፌክቶስ ገበረ ና ይህንንም አቶ አብርሃ እየተናገሩት በጦርነቱ ሁሉም ነገር ስለተነካም ረሀብ ተከስቷል። በረሀብም ሰው እያለቀ ነው በማለት ነው የገለጹት። በእኛ በኩል እህል አለ፣ ነገር ግን ለማጓጓዝ መንግስታዊ መዋቅር ያስፈልጋል። እሱም ፈርሷል። እርዳታ ወደ ህዝቡ እንዲደርስ አልቻለም፣ ተቸግረናል ብለዋል። ሌላው ሰላሙ አስተማማኝ ባለመሆኑ የትራንስፖርት ችግር አለ ብለዋል። አሽከርካሪዎች መኪናችን ይወሰድብናል፣ ይጠፋሉ፣ ራሳችንም ህይወት አደጋ ነው በማለት ለመሄድ ፍላጎታ ለማሳየት ነበረ። ለዚህም መፍትሄ በእጀባ የማድረስ ስራ እየፈጸምን ነበር። የእጀባ ስራው ግን በሚገባ አልተፈጸመም። አሁንም ኮማንድ ፖስት እያዋቀርን እንገኛለን። ሁሉንም መስራት ስራቸውን ትተው የሰብአዊ እርዳታ ስራ እንዲሰሩ እያደረግን እንገኛለን በማለት ነው አቶ አብርሃ ደሳ በንግግራቸው ያነሱት። ሌላው ያነሱት ጉዳይ ወደ ክልሉ ምስራቃዊ ከታዊ፣ እንዲሁም ሰሜን ምዕራባዊ ዞኖች የተወሰኑ የምግብ እርዳታ ልከናል ብለዋል። ሆኖም የስልክ አገልግሎት በአካባቢው ስለሌለም ወደ ህዝብ መድረሱ ገና አልተረጋገጠም ብለዋል። ለስንት ያህል ህዝብ እስካሁን እርዳታው መሰጠቱ ማወቅ አልተቻለም በማለት ነው አቶ አብርሃ ደስታ ያነሱት። በመቀለ ከተማ ከሀምሳ ሺህ በላይ ህዝብ አስቸኳይ እርዳታ ተሰጥቶታል። እስካሁን ለአስር ሺህ ያህል ተፈናቃዮችን እንደተሰጣቸው ነው የተናገሩት። በአሁኑ ጊዜ ደግሞ ለሶስት መቶ ሺህ ህዝብ እርዳታ ለመስጠት ዝግጅት እየተደረገ መሆኑን ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ከአቶ አብርሃ ደስታ ጋር የተነጋገርነው ጉዳይ ወደ ትግራይ ለመግባት የሰብአዊ ድጋፍ መስመር አለመከፈት ችግር እንዳለ በዓለም አቀፍ ተቋማት ቅሬታ እንዳለ ይገለጣል እና የዚህ ምክንያቱ ምንድን ነው ብዬ ጠይቃቸው ነበር። ግሳቸውን ነሱ አቶ አብርሃ በዚህ ላይ ያነሱት እንዲ አግዙን ነው የምንፈልገው። በተደጋጋሚ በመቀለ መጥተው እርዳታ ሲሰጡ በመቀለ ከተማ ብቻ አይደለም ሰው ያለው ወደ አዲግራት፣ አክሱም፣ ሽረ፣ አድዋ ሂዱ እንላቸዋለን። እነሱም የጸጥታ ጉዳይ ያነሳሉ። የጸጥታ ችግር ስለሚሰሩ ታጅቦ እንዲሄዱ ሞክረናል፣ ግን እየተሳካልን አይደለም በማለት ነው የገለጹት። እኛ ወደ ትግራይ ገብተው እንዲያድኑ ነው የምንፈልገው በማለት ነው ያነሱት። ለአቶ አብርሃ ያነሳሁት ሌላ ጥያቄ የነበረው እርዳታ በሁሉም የክልሉ ዞኖች ያካለለ ነው ወይ ብያቸዋለሁ። እስካሁን አብዛኛው አካባቢ ለማድረስ እንደተሞከረ ተናግረዋል። ሆኖም ግን ወደ ክልሉ ምዕራባዊ ዞን አልተጀመረም ብለውኛል። በአካባቢ ጊዜ አስተዳደር ስላልተቋቋመ ገና ነው ብለዋል። ለማቋቋም እንቅስቃሴ የመጀመሩን ገልጸዋል። ሆኖም ግን በምዕራባዊ ዞን የነበሩ ሰዎች ወደ ሽረ፣ አክሱም፣ መቀለ አካባቢዎች በብዛት ሕዝብ ስለተፈናቀለ በእነዚህ አካባቢዎች እርዳታ በመስጠትም የዞኑ ሕዝብ ለማገዝ እየተሞከረ ነው በማለት ነው ያነሱልኝ። ሌላው በመጨረሻ ለአቶ አብርሀ የጠየኳቸው በክልሉ ረሀብ እንደሌለና የሞተ ሰውም በረሀብ የለም የሚል የፌዴራል አደጋ ስጋት አመራር ኮሚሽን የሰጠው መግለጫ አለን። በዚህ የእሳቸው መልስ ረሀብ በረሀብ ሰው እየሞተ ነው የሚል ነው ያነሱት። አብዛኛው በአሁኑ ጊዜ ሪፖርት እየደረሰ አይደለም። ሆኖም ግን እስካሁን ባለው ሁኔታ በጉሎ መከዳ ወረዳ አስር ሰው፣ በአድዋ ደግሞ ሶስት ህጻናት እንደ ሞቱ ሪፖርት ደርሶናል በማለት ነው አቶ አብርሀ ደስታ የገለጹት። ሙልጌታ፣ እንግዲህ እናመሰግናለን። የማህበራዊ ጉዳይ ቢሮ ኃላፊ የአቶ አብርሀ ደስታን ቃለ ምልልስ መሰረት አድርገ ላጠናቀርከው ሪፖርት እግዜር ስጥልን። መልካም ምሽት። እኔም አመሰግናለሁ። መልካም ምሽት። በትግራይ ክልል በአሁኑ ወቅት አስቸኳይ እርዳታ ለሚያስፈልጋቸው ቁጥራቸው ሁለት ነጥብ አምስት ሚሊዮን ለሚደርስ ኢትዮጵያውያን እርዳታ ለማድረስ በቂ ዝግጅት ማድረጉን የአደጋ ስራ አመራር ኮሚሽን አስታወቀ። እስካሁን የደረሰው እርዳታ ግን ለአምሳ ሁለት በመቶ ያህሉ ብቻ መሆኑንና አስቸኳይ እርዳታው ለተረጂዎች እንዳይደርስ ለማሰናከል የሚንቀሳቀሱ ታጣቂ ኃይሎች በአንዳንድ ስፍራዎች መኖራቸውንም ኮሚሽነሩ ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ዛሬ በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ በትግራይ ክልል በአሁኑ ጊዜ በተደረገው የዳሰሳ ጥናት 2.5 ሚሊዮን ዜጎች እርዳታ የሚጠብቁ መሆናቸውንና ለዚህም በቂ ዝግጅት እንዳለ ገልጸዋል። በክልሉ የተፈጠረውን ልዩ ሁኔታ ገነዘበ በሚመስል በትግራይ ሰብአዊ ድጋፍንና መለሶ የማቋቋም ስራውን ለመምራት የሚያስችል በሰላም ሚኒስቴር ሚኒስትር የሚመራ የአስቸኳይ ጊዜ ምላሽ ማስተባበሪያ የሚኒስትሮች ኮሚቴ መቋቋሙን ኮሚሽነሩ አብራር ተዋል የድጋፍ አሰጣጥ ስራውን ተግባራዊ ለማድረግ በመቀሌ ከተማ የአስቸኳይ ጊዜ ምላሽ ማስተባበሪያ መቋቋሙን ያስታወሱት ኮሚሽነር ምትኩ ካሳ ማስተዋወሪያው ከዓለም አቀፍ የድጋፍ ሰጭ ድርጅቶች እስከ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የተካተቱበት እንደሆነ አስረድተዋል። ድጋፉን ለማድረስ የሚያስችሉ ወደ 92 የሚጠጉ የምግብ ማሰራጫ ማዕከላት የተቋቋሙ መሆኑን የተናገሩት አቶ ምትኩ የሚሰጠው ድጋፍ ምንን መሰረት ያደረገ እንደሆነም ጭምር አብራርተዋል። ለዚህ አሁን ባለን መረጃ መሰረት 1.8 ሚሊዮን ዜጎቻችን ናቸው እርዳታ የሚቀርብላቸው እንግዲህ 1.8 ሚሊዮን ከህግ ማስከበር ዘመቻ በኋላ ያለ ቁጥር አይደለም። በፊትም የነበረ ነው። እንግዲህ አንድ ነጥብ ስምንት ሚሊዮኑ አንድ ነጥብ አንድ ሚሊዮን የልማታዊ ሴፍትኔት ፕሮግራም ጠቃሚዎች ናቸው። ስድስት መቶ ሺህ የለድራሽ እርዳታ ወይን ሪሊፍ ብለን የምንጠራው እና አንድ መቶ አስር ሺህ ደግሞ ቀደም ሲል ከተለያዩ የሀገሪቱ ክፍሎች ቀደም ሲል በነበረው ግጭት ተፈናቅለው ክልል ላይ የሚገኙ ናቸው። ይህንን ስንደምር አንድ ነጥብ ስምንት ይመጣል። ተጨማሪ ቁጥር ከህግ ማስከበር ዘመቻው ጋር ተያይዞ የተፈናቀሉ ዜጎች ካሉ ለመለየት የጋራ አሴስመንት ወይ ደሞ ዳሰሳ ጥናት ለማድረግ አንደኛ ከፌዴራል ሚኒስቴር መስሪያ ቤቶች ከአጋር አካላት ከተባበሩት መንግስታት የሁለትዮሽ ስምምነት ካላቸውና ዓለም አቀፍ መንግስታዊ ካልሆኑ ድርጅቶችን ጭምር የተወጣጣቲን ወደ ሶስት አካባቢዎች እንዲንቀሳቀስ አድርገናል። ወደ ማዕከላዊ ወደ ደቡብና ወደ ምስራቁ የትግራይ አካባቢ የሚቀሳቀስ ተደርጎ ሁለቱ ቲሞች ተጨማሪ ቁጥር ይዘው መጥተዋል። አንደኛው ቲም እየሰራ ነው የሚገኘው። ስለዚህ በግምት ወደ ሰባት መቶ ሺህ ተጨማሪ ሰዎች ሊኖሩ ይችላሉ የሚል ግምት ወስደን በአሁኑ ሰዓት ለሁለት ነጥብ አምስት ሚሊዮን ዜጎቻችን የእርዳታ አቅርቦት ለማካሄድ በቂ ዝግጅት አድርገናል። ለዚሁ ተግባር ያለውን የአቅርቦት ሁኔታ ሲገልጹም ኮሚሽነሩ ይህን ብለዋል። ለማሳየነት ያህል እስካሁን ባለው በአቅርቦ ረገድ 311526 ኩንታል ነው ለክልሉ የቀረበው። ይህ እንግዲህ 311526 ኩንታል አንደኛ መጀመሪያ ከሕግ ማስከበር ዘመቻው በፊት በክልሉ የነበረ ነው። በሁለት በመንግስት ማዕከላዊ መጋዘን እና በአጋር አካላት ማዕከላዊ መጋዘን ውስጥ የነበረ እህል አለ። ሁለታ ደግሞ ከሕግ ማስከበር ዘመቻው በመቀጠል አንደኛ በፌዴራል ደረጃ ካሉቱ ከአዳማ ከኮምጉልቻ እና ከሁረታ ማዕከላዊ መጋዘኖች በማንቀሳቀስ ከዛም ባሻገር ከጅቡቲ በቀጥታ ከውጭ የገባውን ስንዴ የትግራይ ክልልን ድርሻ በማጓጓዝ የቀረበ እርዳታ ነው። ስለዚህ በዋናነት የ311,526 ያልኩት ከ2.5 ሚሊዮን በላይ ዜጎቻችን መመገብ የሚችል ነው። ስለዚህ በአቅርቦት ረገድ ክፍተት የለብንም። በዚህ ቀጥሎ የሚመጣው ምንድን ከተባለ ይህንን የቀረበውን ማሰራጨት ነው። ይሁንና በተለያዩ መገናኛ ብዙኃን አሁንም በትግራይ በቂ የምግብ እርዳታ እንደማይሰጥ የሚገልጸውን ዜና በመንተራስ ጋዜጠኞች የተለያዩ ጥያቄዎች አንስተዋል። በተለይ አጋር ዓለም አቀፍ አካላት እርዳታ ማድረስ እንደተከለከሉ ይገልጻሉ። ለዚህ ምን ማብራሪያ አለ ለሚለው ጥያቄ ኮሚሽነሩ ምላሽ ሰጥተዋል። አጋር አካላትን በተመለከተ አሁን ከጊዜ ወደ ጊዜ መሻሻሎች አሉ። ምንድን ነው እዚህ ጋር ግልጽ ለማድረግ ሌላም የተነሳ ጥያቄ አለ። አሁን ንደ የጥፋት ቡድኑ ሀይል ተበታትኖ ነው ያለው። የራሱ መገናኛ ባይኖረውም ተደራጅቶ ጥቃት መፈጸም ማይችል ደረጃ ላይ ያለ ቢሆንም እርዳታ በሚሄድበት ሰዓት አድፍጦ ተኩስ የመክፈት ነገር አለ ስላለ ነው። አሁን በአብዛኛው ምድር የጀባ ስራ የሚሰራው ጥርጣሬ ባለባቸው ቦታዎች ጀባ ስራ ይሰራል። ስለዚህ እንግዲህ መከላከያ ሰራዊታችን ትልቅ ስራ አድርጎ የሰራ ለምነ የማጥራ ስራ የማጽዳት የማጽዳት ስራ እየሰራ ስላለ እነዚህ የማጽዳት ስራዎች እንደጠናጠቁ አሁን እጃሁን ያስፈልጋቸው ቦታዎች ሁሉ ነፃ ነው የሚሆኑት እና በዚህ አግባብ የእርዳታ ቅርቦቱ ያለምንም መንገራገጭ ወደ ሁሉም አፈልጥነ ሁለት ጣቢያል ባልኳቸው አካባቢዎች ላይ የሚደርስበት ሁኔታ ይኖራል ነው። ለዚህም መፍትሄ ነው ተብሎ የተዘረጋውን አሰራርና እስከ ዛሬ በተጨባጭ የተከናወነውን ድጋፍ አመላክተዋል። ለዚህ እነዚህ ነገሮች እስከሚሳኩ ድረስ ምንድን ነው ያደርግነው? እኛ የመከላከያ ስራ ቤታችን አባል የሆነ ሰው የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ውስጥ አባል እንዲሆን አድርገናል። ይህ ማለት ምንድን ነው? እጀባ የሚያስፈልጋቸው ቦታዎች ላይ ምንም መዘጌ ሳያስፈልግ የእጀባ አገልግሎት ለመስጠት እንዲቻል ያስላልህ እንግዲህ ቀደም ብለን እንዳልነው። ወደ ክልሉ የገባውን ከበቂ በላይ የሆነውን እርዳታ በፍጥነት ወደ ዜጎቻችን የማድረስ ስራ ለመስራት ምቹ ሁኔታዎች ናቸው አሉት። በዚህ አግባብ ነው እንግዲህ የምንሄደው እና በተነሳው ጥያቄ መሰረት መሰረት ከ52 ፐርሰንት አካባቢ ነው እንግዲህ ተላክ ነው የደረሰው ያለው። ይህን ማድረግ ያስፈልጋል። አሁን ካለው ፍላጎት አኳያ ማፋጠን የግድ ይላል የግድ ይላል። ይህንን ለመስራት ነው እንግዲህ የመከላከያ አባል የኢመርጀንሲ ኮንደንስ ሴንተሩ አካል እንዲሆን ያደረግነው እና የሚያስፈልጋቸው ቦታ ሂላ ደግሞ በመስጠት እንዲሄድ እያደረግን የምንገኘው። በእርዳታ አቅርቦት ውስጥ የተለየ ትኩረት ለሚሹት ከአምስት ዓመት በታች ያሉ ህጻናት፣ የሚያጠቡ እናቶች፣ ነፍሰ ጡር እናቶች፣ አረጋውያንና የአካል ጉዳተኞች በተለየ መንገድ እርዳታውን ለማቅረብ እየተሰራ ነው ያሉትን ኮሚሽነሩ ዘርዝረዋል። እነዚህን የህብረተሰብ ክፍሎች ተደራሽ ለማድረግ በየብስ የሚሄደው የእርዳታ አቅርቦቱ እንደተጠበቀ ሆኖ ከአየር ኃይል ጋር በመነጋገር በአየር ትራንስፖርት በአንተኖክ ጭምር ሴሌክቲቭ በሆነ ሁኔታ የአልሚ ምግብና መድኃኒቶች እያቀረብ ነው የምንገኘው ለዚህ እነዚህ መድኃኒቶች ቀጥታ ከልዩ ልዩ ሕክምና ጋር የተያዙትን ጨምሮ ከስኳርም ጋር ከሌሎች ህመሞች ጋር የተያዙትንም ጭምር ተደራሽ በሚያደርግ አግባብ በአንቶኖም ጭምር ከአንድ ሁለት ሶስት ጊዜ በላይ እያቀረብን እንገኛለን። ይሄ እንግዲህ ፍላጎቱ እስከሚሞላ ድረስ በአየር ትራንስፖርት የምናቀርበውም ቀጣይነት ያለው ነው የሚሆነው። በመጨረሻም ኮሚሽነር ምትኩ በተለያዩ ዓለም አቀፍ ድርጅቶችና ሌሎች አካላት የሚወጡ አንዳንድ የተረጅ ቁጥሮች ግምት እንጂ እውነታውን የማያንጸባርቁ ናቸው ሲሉ ተናግረዋል። በሳቸው አባባል መንግሥት ዜጎቹ በሰው ሠራሽም ሆነ በተፈጥሮ አደጋ ጉዳት ቢደርስባቸው ከጉዳት የመታደግ ሕገ መንግሥታዊ ግዴታና ኃላፊነት እንዳለበት አስታውሰው ይህን ግዴታውን ለመወጣት እንደሚሠራም ተናግረዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ